ቶቶ በተሰኘ አስጎብኚ ድርጅት አማካኝነት ኢትዮጵያን ለመጎብኘት ያቀደ የተመሳሳይ ጾታ ፈጻሚዎች ቡድን ወደ አገር ውስጥ እንዳይገባ ተቃውሞ ገጥሞታል። መንግሥት ይህን ጉብኝት እንዲከለክልም የተለያዩ የሃይማኖት ቡድኖች እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አካላት ጥሪ አቅርበዋል። መለስካቸው አምሃ ዘገባ አለው። ከሶስት ቀናት በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን ወሎ ሀገር ስብከት የቅዱስ ላሊበላ ሰበካ ጉባኤ አስተዳደር ጽሕፈት ቤት ለኢትዮጵያ ባህልና ቱሪዝም ሚኒስቴር ጠንከር ያለ ደብዳቤ ጽፏል። ደብዳቤው የግብረ ሰዶማውያን ስብስብ ነው ያለው የጎብኚዎች ቡድን ቢቻል ወደ ሀገር እንዳይገባ፣ ያ ካልሆነ ግን ወደ ቅዱስ ላሊበላ ገዳም፣ ወደ ቤተ ጊዮርጊስ እንዳይመጣ ያስጠነቅቃል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጎንደር ኦርቶዶክስ ተዋህዶ ክርስቲያኖች ኅብረትም ተመሳሳይ ደብዳቤ ለባህልና ቱሪዝም ሚኒስትር ጽፏል። ከአንድ መቶ በላይ የሆኑ ማኅበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋህዶ ሰለስቱ ምዕት የመንፈሳዊ ማኅበራት ኅብረትም ተመሳሳይ ውግዘትን ያዘለ መግለጫ አውጥቷል። የኅብረቱን ሰብሳቢ ቀሲስ ሙሉቀን ብርሃኑን በዚህ ጉብኝት ዙሪያ በተሰጠው መግለጫ ቪኦኤ አናግሯቸዋል። ጉብኝቱን ለምን እንደተቃወሙ ያስረዳሉ። ማንኛውም ሰው ሀገር የመጎብኘት የማየት መብት አለው። ይህኛውን ያወገዝ ነው ወይም የተቃወም ነው ግን፣ በሃይማኖታችን የተወገዘ ወይም ኃጢአት የሆነ የግብረ ሰዶም ተከታዮች ስለሆኑና በህግ አንቀጽ 629 ላይ ወንጀል ስለሆነ በባህላችንም ነውር ነው። በኢትዮጵያ እንግዲህ ኢትዮጵያ እንደምታውቁት ከ97 ፐርሰንት በላዩ አማኝ ነው እስልምናም፣ የካቶሊክም፣ የፕሮተስታንትም፣ የኦርቶዶክስም ያጠቃላይ የሌሎቹም እምነት ተከታይ ነው ህዝቡ። አብዛኛው ህዝብ አማኝ ህዝብ ነው። ስለዚህ በእምነት ኃጢአት የሆነን ጉዳይ በህግ ወንጀል ሆኖ የተደነገገን ነገርና በባህላችን ደግሞ ነውር የሆነን ነገር የሚተገብሩ የሚያከናውኑ፣ በይፋ አርማቸውን ምልክታቸውን አሳይተው በቡድን እንደሚጎበኙ ሲያሳውቁ ይሄን መቃወም የቤተክርስቲያን ልጅነታችን ግዴታ ስለሆነ ነው፣ መግለጫውን ያወጣ ነው። መነሻቸው ከዩናይትድ ስቴትስ የሆኑት እነዚህ ጎብኚዎች በኢትዮጵያ ውስጥ የተለያዩ አካላት የተቃውሞና የውግዘት መግለጫዎች ቢሰነዝሩባቸውም እቅዳቸውን ለመለወጥ እንዳልፈለጉ ቀሲስ ሙሉቀን ይናገራሉ። እንደውም ከዛ እኛ መግለጫ ከሰጠን በኋላም እንደማያቆሙ ተናግረዋል። እና ይህ ድፍረት፣ ንቀት ጭምር ስለሆነ የአንዲትን ሀገር ሉዓላዊት ሀገር ህግ፣ መብት፣ ህዝብ፣ ባህል ማክበር አለበት አንድ ሰው እሱ የፈለገውን ነገር የመከተል መብት ይኖረዋል። የዛን ሀገር ህግ ማክበር አለብን፣ ባህል ማክበር አለብን። እና ለዛ ነው እኛ የሚጠቀሙ ናቸው። እነዚህን ከሌላው የሚለያቸው ራሳቸውን አሳውቀው ራሳቸውን ይፋ አድርገው ነው የጠየቁት። መንግስት ጥያቄያችሁን ውድቅ ቢያደርገው ምላሻችሁ ምን ይሆናል? የሚል ጥያቄም ለቀሲስ ሙሉ ቀን ብርሃኑ ቪኦኤ አንስቶላቸው ነበረ። ይፈቅዳል ብለን አናምንም። ምክንያቱም የኢትዮጵያ መንግስት አንደኛ ህጉን ነው የሚያስከብር። የመንግስት ትልቁ ስራው ያስቀመጠውን ያወጣውን ህግ ማስከበር ነው። ህጉን ማስከበር የሱ ድርሻ ነው። ሁለተኛ፣ ከህጉ ተጨማሪ ህዝቡን መስማት አለበት። ህዝቡ የሚፈልገውን በህግ እንኳን ባይከለከል ህዝቡ አልፈልግም ካለ፣ የህዝብ በህዝብ ተመርጦ ወይም ህዝብን እያስተዳደረ ያለ መንግስት። ቅድሚያ የሚሰጠው የሌላን ሀገር ዜጋ መብት ወይም የሌላ ሀገር ዜጋ ጉዳይ ሳይሆን የሀገሩን ዜጋ መብት ማስከበር አለበት ወይም ፍላጎት ማሟላት አለበት። ስለዚህ በዚህ ምክንያት መንግስት ይፈቅዳል ብለን አናምንም፣ ግን ጉዳዩ እየተከታተል መልሰን መደረግ ያለበትን ድጋሚ መግለጫ እንሰጣለን። የጎብኚዎቹ ቅድ እንደሚያመለክተው ቡድኑ ጉብኝቱን በአዲስ አበባ በቅድስት ሥላሴ ካቴድራል፣ አራዳ ጊዮርጊስ ከዚያም ወደ ደቡብ ኢትዮጵያ በመቀጠል ኮንሶን ወደ ሰሜን ተመልሰው የጣና ገዳማትንና የጎንደር አድባራትን ለመጎብኘት እንደሆነ ቀሲስ ሙሉቀን ተናግረዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።